መያድ በመግለጫው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በሰጠው መግለጫ በሳውዲ የሚገኝ ኢትዮጵያውያን በወቅቱ መመለስ ያልተቻለው የሳውዲ መንግስት ተጨማሪ በረራዎችን ባለመፍቀዱና ደላሎች በሚፈጥሩት ውዥንብር ነው ማለቱ ተራ የፖለቲካ ፍጆታ ነው። መንግስት ከሳውዲ ጋር ተደራድሮ ተጨማሪ ጊዜ በማግኘት ዜጎች ሳይሞቱና ሳይጎዱ ወደ አገራቸው ለመመለስ መትጋት አለበት ብሏል። በድርጅቱ ዋና ጸሐፊ አቶ አዳነ ጥላሁን ከተነበበው የጽሁፍ መግለጫ የመጨረሻውን ክፍል እናስደምጣቸው። አንደኛ፣ በተጨባጭ እንደሚታየው በርካታ ዜጎቻችን በተሰጠ የጊዜ ገደብ ተጠቃለው ስላልወጡ ያለፈው አሳዛኝ ድርጊት እንዳይደገም የኢህአዴግ መንግስት ከሳዑዲ አረቢያ መንግስት ጋር በመደራደር የሳዑዲ አረቢያ መንግስት የጊዜ ገደቡን እንዳራዝም አስፈላጊውን ሁሉ እንድፈጽም። ሁለት ከእነዚህ ተመላሾች መካከል እጅግ በርካታዎቹ በፖለቲካ አመለካከታቸው ስበብ የተሰደዱ በመሆናቸው በሚመለሱበት ወቅት ምንም አይነት የበቀል እርምጃ እንዳይወሰድባቸው አስተማማኝ መንግስታዊ ዋስትና እንዲሰጣቸው። ሶስት ከስደት ተመላሽ ወገኖቻችን በሚመለሱበት ወቅትም የፖለቲካ ፍጆታ ለማግኘት ከሚለፈፈው ፕሮፓጋንዳ በላቀ ሁኔታ አስተማማኝ የመኖሪያና የስራ ዋስትና እንዲሰጣቸው። አራት ያለፈው አይነት አሳዛኝ ድርጊት በወገኖቻችን ላይ እንዳይፈጸም የኢህአዴግ መንግስት የታሪክ ግደታ እንዳለበት ልናሳስብ እንወዳለን። ስለሆነም ይህንን የታሪክ ግደታ ባፋጣኝ ይወጣ ዘንድ ፓርቲያችን የመላው ኢትዮጵያ አንድነት ድርጅት አጥብቆ ይጠይቃል። ስደትን ለመከላከልና ለመፍታት ያላችሁ አማራጭ መፍትሄ ምንድን ነው ተብሎ ከዶች ለ ለቀረበ ጥያቄ አቶ አዳነ ጥላሁን ተከታይን ብለዋል። በነገራችን ላይ ለእነዚህ ስደትም እኮ የሚያበረታታው መንግስት ንገርህ፣ እውነት እንነጋገር ከተባለ ኢሚግሬሽን አካባቢ ላይ መዝጋት ያለበትን ነገር ሁሉ ክፍት አድርጎ የሚሰደው እኮ እሱ ነው። አንድ በል ለስደቱ ትልቁን ማበረታታ እየሰራ ያለው መንግስት ነው እንደኛ እይታ። ከሄደ በኋላ ደግሞ መልሶ እንደገና ይመለስ የሚል አይነት አቋም ነው ያለው። ይሄ ነው። ለዚህ ችግር መፍትሄ ምንድናቸው ብለህ እንትን ብታደርግ፣ አንደኛ ምቹ የኢኮኖሚ ሁኔታዎች በተለያየ መልኩ መፈጠር እንዳለበት ነው። ሁለተኛ ከምንም በላይ መቅደም ያለበት የዲሞክራሲው የመንግስት ረገጣ መቆም አለበት። አቶ አዳነ በመጨረሻ መንግስት ፖሊሲውን ማሻሻል እንዳለበት እንዲሁም ሰብአዊና ዲሞክራሲያዊ መብቶች ማክበር እንደሚገባው አሳስበዋል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም